ለምንት አንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሊሆሙ ወረ ላይለ እግዚአብሔር ወላይ ለመሲሁ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላእሌነ አርኦቶሙ ዘይነብር ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላይሌሆሙ ሶበይነቦሙ በመዓቱ ወበመዓቱ ይሃውኮሙ አንሰ ተሰየምኩ ንጉሰ በሌሊሆሙ በፀዮን በጸዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአለምኔየ እሁበከ አሕዛበ ለርስተከ ወምኩናኒከኒ እስከ አጽናፈ ምድር ወትርየ እዮሙ በበትረ ሐጺን ወከመንዋየ ለብሃ ትቀጠቅጦሙ ወይእዝየኒ ነገስት ለብው ወተገሰጹ ኩልክሙ እለ ተኩንንዋ ለምድር ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ለቱ በረአድ አጽንዕዋ ለጥበብ ጥበ ከመ ኢይትመዓዕ እግዚአብሔር ወኢት ታጎሉ እንፍኖተ ጽድቅ ሶበ ነደት ፍጦነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ